ኩባውያን በቀድሞ መሪያቸው ፊደል ካስትሮ ሞት ሐዘናቸውን በመግለጽ ላይ ይገኛሉ። የአገሪቱ ባንዲራም በግማሽ ሰንደቅ እየተውለበለበ ሲሆን፣ ሐዘኑም ብሔራዊ ሆኖ ለዘጠኝ ቀናት ይዘልቃል ተብሏል። ነገ ሰኞ አንዳንድ ካስትሮ የሚታወሱባቸው ዝግጅቶች ሀቫና ውስጥ ይጀመራሉ። ከተለያዩ የዓለም መሪዎችም ልዩ ልዩ መልእክቶች እየደረሱ ናቸው የደስታም አንዳንዶችም ደግሞ ነቀፋና ትችት። በኢትዮጵያ በኩልም በአስቸጋሪ ወቅት ከኢትዮጵያ ሕዝብ ጎን የቆሙ ሲሉ ፊደል ካስትሮን መሪዎቹ ገልጸዋቸዋል። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል ብለዋል። እስክንድር ፍሬው በዚህ ላይ ዘገባ አለው። ኩባን ለግማሽ ምዕት ዓመት በመሩት ፊደል ካስትሮ ሞት የተሰማቸውን ሀዘን የገለጹት የኢትዮጵያ መሪዎች ውለታቸውን አስታውሰዋል። በተለይም በሶማሊያው ሲያድ ባሬ ወረራ ወቅት ያደረጉትን ከፍተኛ ድጋፍ። በአስቸጋሪ ወቅት ከኢትዮጵያ ህዝብ ጎን የቆሙ ታላቅ ወዳጅና መሪ ነበሩ ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል በማለት አክለዋል። በኢትዮጵያና በኩባ መካከል ያለውን የህዝብ ለህዝብ ግንኙነትም በደም የጠበቀ ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ተመሳሳይ የሀዘን መግለጫ መልእክት ያስተላለፉት ፕሬዚዳንት ዶክተር ሙላቱ ተሾመ፣ ካስትሮ ኢትዮጵያውያን የሀገራቸውን ሉዓላዊነት ለማስከበር ባደረጉት ተጋድሎ ከጎናቸው የተሰለፉ ወዳጅ ነበሩ ሲሉ አስረድተዋል። በካስትሮ የአመራር ዘመን በኩባ የትምህርት እድል ስላገኙ ኢትዮጵያውያንም አውስተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ